የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ለኢኮኖሚው ማነቃቂያ እንዲውል በተወሰነው የአንድ ነጥብ ዘጠኝ ትሪሊዮን ዶላር ጥቅል ባጀት ላይ ከፈረሙ በኋላ በዚህ ሳምንት ስለ ውሳኔያቸው ለማብራራት ወደ የክፍለ ግዛቶቹ የሚያደርጉትን ጉዞ ጀምረዋል። አሜሪካውያንም ከባጀቱ የሚደርሳቸውን ገንዘብ እያገኙ ነው። በሌላ በኩል በስተደቡብ ባለው የአሜሪካ ድንበር ቁጥራቸው እየበዛ የመጣው የስደተኞች መጠን ዋሽንግተንን እያከራከረ ነው። ይህን አስመልክቶ በአሜሪካ ድምፅ ዘጋቢ ሚሸል ኩን የተዘጋጀውን ዘገባ ደረጀ ደስታ ያቀርበዋል። ባለፈው ሳምንት ለኢኮኖሚው ማነቃቀያ እንዲውል የተላለፈውን የአንድ ነጥብ ዘጠኝ ትሪሊየን ዶላር ጥቅል በጀት ለማስተዋወቅ ጆ ባይደን እና ምክትል ፕሬዚደንት ካማል ሀሪስ እርዳታው ይኸውላችሁ የሚል ጉዞ ጀምረዋል። እርምጃው በአስርት ዓመታት ውስጥ ድህነትን ለማስወገድ ከተወሰዱት ውጤታማ እርምጃዎች ሁሉ አንዱ መሆኑ ተነግሮለታል። ከማነቃቂያ በጀቱ 1400 ዶላር ለበርካታዎቹ አሜሪካውያን በነፍስ ወከፍ የሚከፈል ሲሆን ቤተሰብ ላላቸው ደግሞ በአንድ ልጅ 3600 ዶላር በታክስ ተመላሽነት እየታሰበ የሚሰጥ ነው። ለበጀቱ ድጋፉን የሰጠ አንድም የሪፐብሊካን አባል የሌለ ሲሆን በጀት ውስጥ የተካተተው ገንዘብ እጅግ ትልቅና አስፈላጊ ነገሮችን በግልጽ ለይቶ ያስቀመጠ አይደለም የሚል ተቃውሞ ከሪፐብሊካኑ በኩል ይሰማል። ከዋዮሚንግ ግዛት የህግ መወሰኛው ምክር ቤት አባል የሆኑት ሪፐብሊካ republicans want to make sure people get shots in the arms, kids get back to school, uh, people get back to work, but we are not going to stand with the democrats as they try to exploit a crisis. ይሁን እንጂ ዲሞክራቶች ይህን ቀውስ ለራሳቸው አጀንዳ መጠቀሚያ ለማድረግ ሲሞክሩ ግን በዝምታ እንመለከታቸውም። ዲሞክራቶቹ በቅርቡ የወጣውን የሕዝብ አስተያየት ድምፅ ውጤት ይጠቅሳሉ። አብዛኞቹ አሜሪካውያን የወጣውን የማነቃቂያ በጀት ደግፈውታል። ለምሳሌ ሲኤንን ያወጣው የሕዝብ አስተያየት ድምፅ እንደሚያመለክተው 61 ከመቶ የሆኑት አሜሪካውያን የእፎይታ በጀቱን ይደግፉታል። ዲሞክራቷ የተወካዮች ምክር ቤት አፈጉባኤ ናንሲ ፖሎሲ እንዲህ ብለዋል you can be sure that all of their states and communities will be benefiting from this and they won't be complaining about it back home. ሁሉም ክፍለ ግዛቶችና የማህበረሰብ ከዚህ ተጠቃሚ መሆናቸውን ማረጋገጥ ትችላላችሁ ቅሬታ ሊያሰሙ አይገባም ይህ በእንዲህ እንዳለ በአሜሪካ በስተደቡብ ባለው ድንበር ቁጥራቸው ድንገት እየጨመረ የመጣው ስደተኞች ጉዳይ ዋሽንግተንን አስጨንቆ የያዘ ጉዳይ ሆኗል። እየተወሳሰበ የመጣው ይህ ችግር ጣት የሚያጠቋቁም እየሆነ ሪፐብሊካኖቹ፣ ይህ የሆነው ፕሬዚደንት ባይደን ቀደም ሲል በፕሬዚደንት ትራምፕ የተወሰዱ እርምጃዎችን እየቀለበሱ በመምጣታቸው ነው ይላሉ። ዲሞክራቶችም በበኩላቸው ይህን ሁሉ ችግር የፈጠሩት የፕሬዚደንት ትራምፕ የቀደሙት ፖሊሲዎች ናቸው ይላሉ። ከቅርብ ጊዜ ወዲህ በድንበሩ አቅራቢያ እየተከማቹ የመጡት የበርካቶቹ ስደተኞች ጉዳይ ግን አነጋጋሪ መሆኑ አልቀረም። ለአሜሪካ ድምፅ ራዲዮ ደረጀ ደስታ